እየተጠናቀቀ ባለው የ2008 ባጀት ዓመት የሁለት ቢሊዮን ብር ገቢ ማግኘቱን ኢትዮ ቴሌኮም አስታወቀ። አብዛኛው ከተንቀሳቃሽ ወይም ከሞባይል ስልክ ነው የተገኘው ብለዋል። ዓለም አቀፍ ተቋማት በኢትዮጵያ የቴሌኮም አገልግሎት እንዳይሰጡ መንግስት የሚከላከለው ለካስ ይህን መሰል ትርፍ ስለሚያገኝ ነው የሚሉ ጥያቄዎች ተነስተዋል። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዘገባ አለው። ከአመት አመት አገልግሎቱ እየጨመረ ገቢውም እያደገ መምጣቱን ነው ኢትዮ ቴሌኮም የገለጸው። ለአሜሪካ ድምፅ የላከው መግለጫም ይሄንኑን ያብራራው። በአመቱ ያገኘው አጠቃላይ ገቢ 28 ቢሊዮን ብር መሆኑን ጠቅሷል። ካለፈው አመት ጋር ሲነጻጸርም ገቢው በ30 በመቶ ማደጉን ጠቁሟል። እንደ መግለጫው አብዛኛው ገቢ ማለትም 69 ከመቶ የተገኘውም ከተንቀሳቃሽ ወይም ከሞባይል ስልክ አገልግሎት ነው። የድርጅቱ ያልተጣራ ትርፍ ከ19 ቢሊዮን ብር በላይ መሆኑንም አመልክቷል። የቴሌኮም ዘርፍ ለውጭና ለግል ተቋማት ዝግ በሆነባት ኢትዮጵያ ኢትዮ ቴሌኮም ብቸኛው አገልግሎት ሰጪ ነው። ዘርፉ ለሁሉም ክፍት እንዲሆን ከምዕራባውያን ሀገራትና ዓለም አቀፍ ተቋማት ሲቀርብ የቆየው ጥያቄም በመንግስት በኩል ተቀባይነት አግኝቶ አያውቅም። ዘርፉን እንደ ልማት መሳሪያ ጭምር እንደሚጠቀምበት የሚገልጸው የኢትዮጵያ መንግስት ለውጭ ተቋማት ከማይፈቀድባቸው ምክንያቶች አንዱ ይሄው እንደሆነ ያስረዳል። ሌሎች ወገኖች ደግሞ ዋነኛው ምክንያት በየዓመቱ የሚሰበሰበው በቢሊዮኖች የሚቆጠር ገቢ እንደሆነ ይናገራሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ